በግምት በመቶ ሺዎች የሚቆጠሩ አሊያም አንድ ሚሊዮን ሊሆን የሚችል የመዲናይቱ ነዋሪዎች በማለዳው ነበር በሁሉም አቅጣጫ ወደ መስቀል አደባባይ መትመም የያዙት። በቅርቡ በአዲስ መልክ የተገነባው የአዲስ አበባ ዋነኛ የህዝብ ማገናኛ መስቀል አደባባይ በሰልፈኞቹ ሞልቶ ተስተውሏል። በሰሜን ኢትዮጵያው ጦርነት የሀገር መከላከያ ሰራዊትን የሚደግፉ፣ ታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌትን የሚያሞካሹና የውጭ ጣልቃ ገብነት ያሉትን እንዲሁም የቀድሞ የትግራይ ክልል አስተዳዳሪ ህዝባዊ ወያኔ ሀርነት ትግራይ ወቅታዊ ህወሓትን የምናቅፉ መልእክቶች ሰልፈኞቹ በያዙትና ባሰሙት መልእክት ተስተጋግቷል። ከሰልፈኞቹም የተወሰኑትን አነጋግሬያቸው ነበር። መቅደስ ወርቁ እባላለሁ። የመጣሁት ከስዊድን ነው። በአጋጣሚ በእረፍት ሰዓት ነበር የመጣሁት። አባይ ሁለተኛው ሙሌት የደረሰበት ሁኔታ በመሆኑ ደስታዬን ለመግለጽ፣ ሰራዊታችን ያደርገውን ተጋድሎ ደጋፊ በመሆኔ እዚህ ሰልፍ ላይ ተገኝቻለሁ። ኢትዮጵያዊነት ለኔ አባቶቻችን ወረስ ነው አብሮ የመቆም አንድነት ሺ ጊዜ ሊጠጥም ቢሞክሩ። በአዲስ አበባ ወጣቶችና ሴቶች ማህበር ጥምረት የተጠራ በተባለው በዚህ ሰልፍ የአዲስ አበባ ወጣቶች ማህበር ፕሬዚዳንት ወደ መድረክ ወጥተው ይህን ብለዋል። ኢትዮጵያ እውነትን ይዛለች። እውነትና ንጋት ደግሞ እያደር ይጠራል። ጀግናው የመከላከያ ሰራዊት ራሱን መስዋዕት አድርጎ ሀገርና ህዝቡን ለመጠበቅ እያደረገ ያለው እኛ የአዲስ አበባ ነዋሪዎች እናደንቃለን ፈቃደኝነት ለመዝመት ለሀገር ሉዓላዊነት መከበር አስፈላጊውን መስዋዕት ለመክፈል ዝግጁ መሆናችንን እንድታቁልን እንፈልጋለን። በሰላማዊ ሰልፉ ላይ ተገኝቶ መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤም ሰልፉን ያዘጋጁትና ታዳሚያኑን በማመስገን ለሀገር ክብርና ለሉዓላዊነት የመቆም ጽኑ ፍላጎት በሚል አሞካሹ። ዲሞክራሲን መሠረት የተከለችበትን ስድስተኛውን አገር አቀፍ ምርጫ የታላቁን የሕዳሴ የግድባችን ሁለተኛውን ሙሌት በድል በማጠናቀቅ በዓለም መድረክ ጭምር በአሸናፊነት ደምቃ የወጣችበትን ድሎች መጥቀስ ይቻላል። ጥርሳችንን ነክሰን ሌት ተቀን ሰርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በድል በማጠናቀቃችን መላው የኢትዮጵያ ሕዝብ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት ወዳለሁ። ወይዘሮ አዳነች አክለውም ጁንታ ያሉትን የቀድሞ የትግራይ ክልል አስተዳዳሪ ህወሓትን በሀገር አፍራሽነት እና በጸረ ኢትዮጵያዊነት ከሰው ዜጎች ለቀጣይ ድል በአንድነት እንዲቆሙ ሲሉ ለሰልፈኞቹ መልእክት አስተላልፈዋል። ከምን ጊዜውም በላይ ድጋፋችንን በሁለ ጎን ተጠናክረን መቆማችንን እናሳውቃለን። ድጋፋችንንም እናጠናክራለን። ሰራዊታችን ብሔራ አርማችን ነው፣ የሉዓላዊነታችንም ምሰሶ ነው። ዶችቬሌ ያነጋገራቸው ታዳሚያንም የሰልፉ ዓላማና መልእክት ያሉትን ሲገልጹ፣ ባሻ ዳምጣው ገብረ ህይወት እባላለሁ። የቀድሞ ሰራዊት ባልደረባ ነኝ። የውጭ ጫና የሚባለው ነገር አምስት ሳንቲም ኢትዮጵያ ምንም አያደርጓል። ምንም ምንም ምንም። ለምን ይሄን ያልክ ብለህ ብትለኝ፣ ማዕቀብ ጥሏል። ያን ማዕቀብ እኔ ካለችኝ የጡረታ ገንዘብ በወር መቶ ብር ብመድብ፣ ሌላው ደግሞ አስር አስር ብር ሃያ ሃያ ብር ቢመድብ እጥፍ ማምጣት እንችላለን። አገር ከሌለ የለም ማንም የለም በውጭው ዓለም ብር ተገዝተን እርስ በርስ ማባላት ሳይሆን ያንን ወደ ጎን ትተን አንተ እኔን መምከር እኔ አንተን መምከር ሌሎቻችን ደግ ደጉን ነገር መመካከር እንጂ ህዝብንና ሀገርን በገንዘብ መሸጥ የለብንም። ዳንኤል ለገሰ መኖሪያው አሜሪካን ኮሎራዶ ነው። ኢትዮጵያ ለዘመናት በህብረት ጠላቶቿን ያሸነፈችበት ተዋህዶ ያለ ህዝብ ነው እና የኢትዮጵያ ህዝብ ሆይ አንድ ሆነን የጋራ ጠላቶቻችንን መከላከል እንችላለን። እግዚአብሔር ይባርክ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።